የምሥራች ድምፅ ነው። ተስፋ ለሴቶች የምስራች ድምጽ መገናኛ ዘዴዎች ተዘጋጅቶ የሚቀርብላችሁ ሳምንታዊ ፕሮግራም ነው። የዚህ ፕሮግራም ዓላማ ለሴቶች ችግራቸውን በማስገንዘብ ለችግራቸው መፍትሔ ለመጠቆምና በመንፈሳዊ ሕይወታቸው እንዲበረቱ ለማስተማርና አብሮ በመጸለይ ለውጥ እንዲያመጡ ለመርዳት ነው። ተስፋ ለሴቶች አስጥልኝ የተወደዳችሁ የተስፋ ለሴቶች የሬዲዮ ፕሮግራም ተከታታዮች፣ እንደምን አምሽታችኋል? የጌታ ጸጋና ሰላም ይብዛላችሁ እያለን የዛሬውን ፕሮግራማችንን እንጀምራለን። የዛሬው ፕሮግራማችን ትኩረት ራስን የማጥፋት ምንነት፣ መንስኤውና እንዴት መከላከል እንደምንችል አብረን እናያለን። እንዲሁም ኢየሱስ ለእኛ የዘላለም ሕይወት እንደሰጠን እናያለን። ፕሮግራሙን አዘጋጅቼ በማቅረብ ነያስራት ፈይሳና በቴክኒኩ አለማየሁ ዳዊት እስከ ፍጻሜ አብረናችሁ ነን። በቅድሚያ እግዚአብሔር ጊዜውን እንዲባርክልን አብረን እንጸልይ። አምላካችን እግዚአብሔር ሆይ ስለዚህ ጊዜና ሰዓት እጅግ አድርገን እናመሰግንሃለን። መልካም ስለ ሆንክ፣ ስለ ረዳህን፣ በጌታ በኢየሱስ ስም ክብር ላንተ ይሁን። እግዚአብሔር ሆይ አሁን የሰላሳ ደቂቃ ቆይታችንን ባርክልን፣ አስተምረን፣ ምከረን። ስለ ሁሉ እናመሰግንሃለን። በጌታ በኢየሱስ ስም አሜን። ሌላ ነገር አይደለ

¡Me! ድህቴ ሆይ ይህ ፕሮግራም እርስ በርሳችን እንድንተጋገዝ ስሜታችንን ገልጸን እርስ በርስ እንድንተናነጽ ያደርገናል። አስቀድሜ ላስጠነቅቅሽ የምፈልገው አንዳንዴ የምናነሳቸው ርዕሰ ጉዳዮች ከበድ ያሉ ስለሆኑ ራስሽን በግልጽነት መግለጽ መለማመድ እንዳለብሽ ነው። አዎ፣ ራስን ማጥፋት የሚለው ርዕስ ከባድ ነው ነገር ግን ልናስብበት ደግሞ የሚገባ ነገር ነው። ምክንያቱም ማንኛችንንም ሊያጋጥመን ይችላልና ነው። ውድ እህቴ ሆይ ራሳቸውን ስላጠፉ ሰዎች ሰምተሽ ታውቂያለሽ? ምን ያህል አስደንጋጭ እንደሚሆን መገመት አያስቸግረኝም። የሕክምና ዶክተሮች እንደሚሉት ከአስር ራሳቸውን ካጠፉ ሰዎች መካከል ዘጠኝ ያህሉ የአይምሮ ህመም ያለባቸው ናቸው። በተለይ ሱሰኞችና ድብርት የሚያጠቃቸው እንዲሁም አእምሮቸው የተቃወሰባቸው ናቸው። ለዚያ ነው የአእምሮ ችግር ያጋጠማቸው ሰዎች ወደ አእምሮ ሕክምና ሄደው ተገቢውን ሕክምና ማግኘት አለባቸው የሚባለው። ከመድኃኒቱ በተጨማሪ የፍቅር እርዳታ ያስፈልጋቸዋል። ሌላው ለድብርት ትልቁ መፍትሄ ብዙ የአካል ብቃት እንቅስቃሴ መስራት፣ ጤናማ አመጋገብ መመገብና መዝናናት ናቸው። አልኮል መጠጥና አደንዛዥ እጾችን ማስወገድ እጅግ አስፈላጊ ነው። ነገር ግን ራስን ማጥፋት ሁል ጊዜ ከአይምሮ ህመም ጋር ብቻ አያያዝም። አንዳንድ ጊዜ ሰዎች ተስፋ ቢስ የሚያደርጓቸው ሁኔታዎች ይፈጠራሉ። ከመኖር መሞት ይሻላል ብለው ያስባሉ። አንዳንድ ጊዜ ሰዎች በጣም ሲናደዱም ራሳቸውን ሊያጠፉ ይችላሉ። በአጠቃላይ በጣም አሳዛኝ የሆነ ሁኔታ በሕይወታቸው ሲያጋጥማቸው ራሳቸውን ማጥፋት ይሻሉ። ያጋጠማቸውን ሁኔታ የሚወጡት ካልመሰላቸው ያንን ማድረግ ይመርጣሉ። ብርና ወርቅ አያጓጓኝም፣ ልቤን አይነካኝም፣ አይኔን አይስበኝ y'all <laughs> be Sephone, I say, get us I see what ጥናቶች እንደሚያመለክቱት ራሳቸውን የሚያጠፉ ሰዎች በብዛት በአእምሮ ጭንቀትና በመረበሽ ውስጥ የሚያልፉ ናቸው። ጥናቶቹ እንደሚያመለክቱት ከእነዚህ ሰዎች ከዘጠና በመቶ በላይ የሚሆኑት በድብርት የሚጠቁ ሲሆኑ ቀሪዎቹ በቅጽበታዊ ብስጭት አሊያም ጭንቀት በሚፈጠር የአእምሮ መናወጥ ራስን ወደ ማጥፋት የሚያመሩ ናቸው። ፈተና ላይ ከተቀመጡ በኋላ የፈተናውን መክበድና በገመቱት አሊያም በጠበቁት መጠን ጥያቄዎችን መመለስ አለመቻላቸውን በማሰብና ና የፈለግነውን ውጤት አጥተናል ብለው በመደምደም ራሳቸውን ያጠፉ ተማሪዎችም አሉ። እንደ ጭንቀታቸውና እንዳመኑት ሳይሆን በመጨረሻ ውጤታቸው ከብዙዎች በላይና ጥሩ ሊባል የሚችል ሆኖ የታየባቸው አጋጣሚዎችም በተለያየ ጊዜያት ተስተውለዋል። በፍቅር ግንኙነት፣ ከስራ ጋር በተያያዘ ጉዳይ ራሳቸውን ለማጥፋት የሞከሩና ያልተሳካላቸው ነገር ግን በመጨረሻ የምክር አገልግሎት ሽተው ወደ ሐኪሞች ጎራ የሚሉ ሰዎች አሉ። ጥናቶች እንደሚያሳዩት ራስን የማጥፋት ሙከራ በሴቶች ቢበዛም ራሳቸውን በማጥፋት የሚሳካላቸው ግን ወንዶች እንደሆኑ ይነገራል። ለዚህ በምክንያትነት የሚቀመጠው ነገር ከሴቶቹ ጋር ሲነጻጸር ወንዶች ራሳቸውን ለማጥፋት የሚሞክሩት አደገኛ ገዳይ ዘዴዎችን መሆኑ ነው። ማህበራዊ ባህላዊና ሃይማኖታዊ ነገሮች ሰዎች ራሳቸውን እንዳያጠፉ ይገድቧቸዋል። ሃይማኖትን ብንመለከት፣ ሁሉም ሃይማኖት ማለት ይቻላል ራስን ማጥፋትን ያወግዛል። ምንም እንኳ ሰዎች ከፍተኛ ራስን የማጥፋት ግፊት ቢኖርባቸው ከሞት በኋላ ያለውን ሕይወት አስበው ሀሳባቸውን እንደሚቀይሩ እንረዳለን። በቅጽበታዊ ነገር የሚወሰደው ራስን የማጥፋት እርምጃ ብዙ የተለመደም አይደለም። ነገር ግን በሁለቱም መንገድ ሰዎች ራሳቸውን ለማጥፋት ሲያስቡ የሚያሳዩዋቸው ያልተለመዱ ባህሪያት ሲኖሩ፣ ይህን እንደ ምልክት መውሰድ ይቻላል። እውነታው ግን በማህበረሰቡ ዘንድ ራስን ማጥፋት እንደ ነውር ስለሚታይ፣ ችግሩም የተደበቀ ስለሆነ ራስን ስለማጥፋት አይወራም። ሰዎችን በሌሎች ላይ ስለሚመለከቷቸው የተለዩ ነገሮች ቀርበው መጠየቅ አይደፍሩም። ይህ ሰዎች ራሳቸውን ስለማጥፋት ወይም ራስን ስለማጥፋት ስለሚያመሩ ለውጦች እንዳይወያዩና ወደ መፍትሄ እንዳይሄዱ ተጽዕኖ አሳድሯል። መኖር ምን ያደርጋል? ሕይወት ምን ትርጉም አለው የሚሻለው መሞት ነው የሚሉ አይነት ነገሮች በተደጋጋሚ ሲሰሙ ሰዎችን ቀርቦ ማነጋገር ያስፈልጋል። ሞክሮ መትረፍ በራሱ አደገኛ ነው። ምክንያቱም ራሳቸውን ለማጥፋት ሞክረው የተረፉ ሰዎች ደግሞ የመሞከር እድላቸው ከፍተኛ ነው። በእንደዚህ አይነት ሰዎች ዙሪያ ያሉ ዘመድ ጓደኞች የግለሰቡን ወይም የግለሰቧን የወደፊት እቅድ የመጠየቅና የመከታተል ሁኔታቸውን የማጥናት እንዲሁም የጤና አለያም ሌላ ችግር ካለባቸው እንዲፈታ ማድረግ ይገባቸዋል። የተለያዩ ራስን የማጥፋት ታሪኮች ሲሰሙ የአንዳንዶቹ ምክንያት ሕይወትን ለማጥፋት በቂ አይደለም ሕይወትን ለማጥፋት በቂ አይደለም ሊያስብል ቢችልም በቂ ነው አይደለም ብሎ ለመደምደም ምናልባትም በጉዳዩ ባለቤቶች ቦታ መሆን ያስፈልጋል። በቅጽበታዊ ንዴት ወይም ጭንቀት ራሳቸውን ለማጥፋት የሚሞክሩ ሰዎች ነገሮችን የሚያስተናግዱበት ስነ ልቦናዊ አቅም ያልዳበረ ነው። ራስን የማጥፋት እርምጃውን ለመውሰድም በውስጣቸው ብዙ ትግል ይፈጠራል። ሙከራቸውም አብዛኛውን ጊዜ የተሳካ አይሆንም። ሰዎች አፍረው እውነቱን ለመናገር ባይደፍሩም፣ በርካታ ሰዎች በሕይወት ዘመናቸው በተለያየ አጋጣሚ ራሳቸውን ለማጥፋት ሞክረዋል ወይም አስበዋል። ራስን ማጥፋት አሁንም ድረስ በእግዚአብሔር ላይ የሚደረግ ኃይለኛ ኃጢአት ነው። በመጽሐፍ ቅዱስ መሰረት ራስን ማጥፋት ነፍስን መግደል ነው። ሁልጊዜም ደግሞ ስህተት ነው። ማንም ክርስቲያን ነኝ የሚል ሰው ነገር ግን ደግሞ ራሱን ስላጠፋው ስለ እምነቱ እውነተኛነት ኃይለኛ ጥርጣሬ ይነሳል። 有些年。 ሙሴም በዘዳግም 32 39 ላይ ሲያብራራ እንዲህ ብሏል አሁንም እኔ ብቻዬን እንደሆነው ከእኔም በቀር አምላክ እንደሌለ እዩ። እኔ እገድላለሁ፣ አድንማለሁ። እኔ እመታለሁ፣ እፈውስማለሁ፣ ከእጄም የሚያድን የለም ይላል። የኢየሱስን ታሪክ ከአዲስ ኪዳንም ስናጠና ኢየሱስ ራሱ ሕይወት ሰጪ ነበር። በሽተኞችን ይፈውስ፣ እውሮችን ያበራ ነበር። እንዲሁም ሞተው የነበሩትንም ያስነሳበትን ታሪክ እናነባለን። ከዚህ ውስጥ እስኪ አንዱን አብረንኔ በሉቃስ ወንጌል ምዕራፍ 7 ከቁጥር 11 እስከ 17 ላይ ያለውን አብረንን ነይ። በዚህ ክፍል ላይ ኢየሱስ በከተማው መሃል ይጓዝ ነበር፣ ያስተምርና ይፈውስ ነበር። የኢየሱስን አስደናቂ ታምራት ለመመልከት ምን ያህል ሰው ሊሰበሰብ እንደሚችል ተመልከቼ፣ እስኪ ቃሉን እናንብበው። በነገውም ናይን ወደምትባል ወደ አንዲት ከተማ ሄደ ደቀ መዛሙርቱም ብዙ ሕዝብም ከእርሱ ጋር አብረው ሄዱ። ወደ ከተማይቱም በር በቀረበ ጊዜ እነሆ የሞተ ሰው ተሸክመው አወጡ። እርሱም ለእናቱ አንድ ልጅ ነበረ፣ እርሷም መበለት ነበረች። ብዙም የከተማ ሕዝብ ከእርሷ ጋር አብረው ነበሩ። ጌታም ባያት ጊዜ አዘነላትና እና አታልቅሽ አታልቅሽ አላት። ቀርቦም ቃሬዛውን ነካ፣ የተሸከሙትም ቆሙ። አለውም አንተ ጎበዝ እልሃለሁ፣ ተነሳ። የሞተውም ቀና ብሎ ተቀመጠ ሊናገርም ጀመረ። ነናቲቱም ሰጣት። ሁሉንም ፍርሃት የያዛቸውና ታላቅ ነቢይ በእኛ መካከል ተነስቷል፣ ደግሞ እግዚአብሔር ህዝቡን ጎበኘ እያሉ እግዚአብሔርን አመሰገኑ። ይህም ዝና ስለ እርሱ በይሁዳ ሁሉ በዙሪያውም ባለች አገር ሁሉ ወጣ ይላል። ውድ እህቴ ሆይ ኢየሱስ ከነቢይም በላይ ህይወት የሚሰጥ ነው። እግዚአብሔር ራሱ ለሕዝቡ ሕይወትን ለመስጠት ሲል አንድ ልጁን ላከው። በዮሐንስ ወንጌል ምዕራፍ 10 ቁጥር 10 ላይ ሌባው ሊሰርቅና ሊያርድ ሊያጠፋም እንጂ ስለ ሌላ አይመጣም፣ እኔ ህይወት እንዲሆንላቸው እንዲበዛላቸውም መጣሁ ይላል። አይሽ ውድ እህቴ ሆይ እምነትሽን በክርስቶስ ላይ ስታደርጊ ይቅር እንዳለሽ ይቅር እንዲልሽ ስትጠይቂው እርሱ የዘላለም ህይወት ይሰጥሻል። ይህ እርሱ የሚሰጥሽ ህይወት የዘላለም ነው። የሚጀመረው ግን እዚህና አሁን ነው። እግዚአብሔርን ስታውቂው፣ ይቅርታውን ስትቀበይና ሁልጊዜ ጊዜ ካንቺ ጋር እንደሆነ እያሰብሽ ስትኖሪ ህይወት ከቀድሞ የተሻለና ልዩ ይሆንልሻል። አዲስ የሆነ ደስታ ጥልቅ የሆነ ተስፋ ለውስጥ ሰውነትሽ ይሰጥሻል። እስኪ በዮሐንስ ወንጌል ምዕራፍ 10 ቁጥር አስር ላይ ያለውን ደግመንና አንብበው ደግመንና አንብበው ይህንን ቃል ፈጽሞ እንዳትረሹ። ሌባው ሊሰርቅና ሊያርድ ሊያጠፋም እንጂ ስለ ሌላ አይመጣም። እኔ ህይወት እንዲሆንላቸው እንዲበዛላቸውም መጣው ይላል። ሙሴም የእግዚአብሔር ሰው ለእስራኤላውያን ምርጫን አቀረበላቸው። በዘዳግም ምዕራፍ 30 ቁጥር 19 ላይ በፊታችሁ ሕይወትንና ሞትን በረከትንና መርገምን እንዳስቀመጡ እኔ ዛሬ ሰማይንና ምድርን ባንተ ላይ አስመሰክራለሁ። እንግዲህ አንተና ዘርህ በህይወት ትኖሩ ዘንድ ሕይወትን ምረጥ። እግዚአብሔር ለአባቶችህ ለአብርሃምና ለይስሐቅ፣ ለያዕቆብም እንዲሰጣቸው በማለላቸው በምድሪቱ ትቀመጥ ዘንድ እርሱ ህይወት የዘመንህም ርዝመት ነውና፣ አምላክን እግዚአብሔርን ትወደውም ትጠባበቀውም ቃሉን ትሰማ ዘንድ ምረጥ ይላል። አንቺስ ውድ እህቴ ሆይ ኢየሱስን ለማምለክ ወሰንሽ? ከወሰንሽ ይህንን ጸሎት ከእኔ በኋላ በማለት ጸልይ። ብርና ወርቅ አይኔ ናይስበኝም የሚያጓጓኝ እግዚአብሔር መንግሥት ነው። ተራቤ ጥማቴ ነው ስድኩ ብርና ወርቅ አያጓጓኝም፣ ልቤን አይነካኝም። አይኔ ናይስበኝም የሚያጓጓኝ እግዚአብሔር መንግሥት ነው። I'm my Thank I've seen you, I've seen you, I've seen you, I've seen you, I've seen you, I've seen you, I've seen you, I've seen you, I've seen you, I've seen you, I've seen you, I've seen you, I've seen you, I've seen you, I've seen you, I've seen you, I've seen you, I've seen you, I've seen you, I've seen you, I've seen you, እንግዲህ የተወደዳችሁ አድማጮች የዛሬውን ፕሮግራማችንን በዚሁ አጠናቀናል። በፕሮግራማችን ላይ ያላችሁን አስተያየት በአድራሻችን ጻፉልን። አድራሻችን የምስራች ድምጽ መገናኛ ዘዴዎች አገልግሎት ተስፋ ለሴቶች የሬዲዮ ፕሮግራም የመልእክት ሳጥን ቁጥር 1366 አዲስ አበባ ነው። እንዲሁም በስልክ ቁጥራችን 0911 41 66 24 እደግመዋለሁ 0911416624 የድምጽ መልእክቶችንና የጽሑፍ መልእክቶችን መተው የምትችሉ ሲሆን እንዲሁም በስልክ ቁጥራችን 0113 21 44 17 እደግመዋለሁ 0113 21 44 17 መልእክቶቻችሁን ልታደርሱን የምትችሉ መሆኑን እናሳስባችኋለን። እንዲሁም በፌስቡክ ገጻችን የምስራች ድምጽ ወይም ኢኢሲኤምዋይ የምስራች ድምጽ መጠቀም የምትችሉ ሲሆን እንዲሁም ዋትሳፕ ለምትጠቀሙ የምስራች ድምጽ ሬዲዮ ብላችሁ ብትገቡ ታገኙናላችሁ። እስካሁን ቆይታችሁ ፕሮግራማችንን ስለተከታተላችሁ ጌታ ይባርካችሁ። ሳምንት በተመሳሳይ ሰዓት እስከምንገናኝ ሰላም፣ ቆዩን። አያጓጓኝም፣ ልቤን አይነካኝም፣ አይኔና አይስበኝም። የሚያጓጓኝ እግዚአብሔር መንግሥት ነው፣ እራ ቤት ጥማቴ ነው። ዘድ ብርና ወርቅ አያጓጓኝም፣ ልቤን አይነካኝም፣ አይኔና አይስበኝም። it's a bit of a manigas